አንድ የኬንያ ተቃዋሚ የአገሪቱ ባለስልጣናት በግዳጅ ከሀገር እንዳባረሯቸው ተናገሩ። ሚጉና ሚጉና በፌስቡክ ገጻቸው እንዳስታወቁት ባለፈው ወር ከተባረሩ በኋላ ከካናዳ እንደተመለሱ ካለፈው ሰኞ አንስቶም በናይሮቢው ዓለም አቀፍ አውሮፕላን ጣቢያ ውስጥ በሚገኝ መጸዳጃ ቤት ተቆልፎባቸው ሰንብተዋል። የሚጉና ጠበቆች በበኩላቸው ደንበኛቸው የተባረሩት ከፍርድ ቤት ትዕዛዝ ውጭ ነው ይላሉ። ገልሞ ዳዊት ተከታዩን አድርሶናል። የኬንያ መንግስት የብሔራዊ ንቅናቄ መሪ በማለት ራሳቸውን የሚጠሩትን ሚጉና ሚጉናን በድጋሚ ወደ ሀገር እንዳይገቡ ከለከለ። ምስተር ሚጉና የካናዳና የኬንያ ጥምር ዜግነት ያላቸው ሲሆኑ ከወራት በፊት የኬንያ መንግስት ከትውልድ ሀገራቸው ወደ ካናዳ እንዳባረራቸው ይታወሳል። የኬንያ ኢሚግሬሽን ኃላፊዎች ለሚስተር ሚጉና ወደ ኬንያ እንዲገቡ የቱሪስት ቪዛ ቢፈቅዱላቸውም የዜግነት መብትን ይከለክላል ሲሉ ውሳኔውን ውድቅ አድርገዋል። በዚህን ጊዜ የጸጥታ ኃላፊዎች ሚስተር ሚጉናን በጆሞ ኬንያታ አየር ማረፊያ በቁጥጥር ስር እንዳቆዩቸውና በወቅቱም ከጸጥታ ኃይሎች ጋር ውዝግብ ውስጥ መግባታቸው ተዘግበዋል። ሚስተር ሚጉና በድጋሚ ትላንት እኩለ ሌሊት ከኬንያ እንዲባረሩ ሆኗል። የኬንያ ከፍተኛ ፍርድ ቤት የሀገሪቱ መንግስት ሚስተር ሚጉና ወደ ሀገር እንዲገቡ የመንግስት ኃላፊዎችን ቢያሳስብም የመንግስት ኃላፊዎች የፍርድ ቤቱን ውሳኔ ጥሰው ሚስተር ሚጉናን በድጋሚ በዚህም የኬንያ ከፍተኛ ፍርድ ቤት በሶስት የኬንያ መንግስት ኃላፊዎች ማለትም በኬንያ ሀገር ሚኒስትር ፍሬድ ማትያንጊ፣ በኬንያ ፖሊስ ኮሚሽን ኃላፊ ጆሴፍ ቦኔት እና በኬንያ ኢሚግሬሽን የበላይ ኃላፊ ጎርደን ከለሏንጋ ላይ ክስ መስርቶ በእያንዳንዳቸው ላይ የ200 ሺህ የኬንያ ሽልንግ ቅጣት በይኖባቸዋል። ውሳኔውን ያሳለፉት ዳኛ ጆርጅ ኦዱንጋ ናቸው። የመጀመሪያው፣ ሁለተኛና ሶስተኛ ተከሳሾች የኬንያን ህገ መንግስት አንቀጽ አስርን ጥሰዋል። ያም ለህግ የልባይነት የበላይነት ባለመገዛት የዚህም ፍርድ ቤት ትእዛዝ እምቢ ብለዋል። አሁን በዚህ ችሎት ከህዝባዊ ስራቸው የማግለል ጉዳይ በሌላ ችሎት የሚመለስበት ይሆናል። በሁለተኛ የመጀመሪያ ሁለተኛና ሶስተኛ ተከሳሾች እያንዳንዳቸው የሁለት መቶ ሺህ የኬንያ ሽልንግ ቅጣት ተላልፎባቸዋል። ያም ከሚመጣው ደሞዛቸው ተቀንሶ ገቢ ይሆናል። የዚህ ፍርድ ቤት ረጅስትራር ተፈጻሚነቱን ከቀጠራቸው ጋር ያስፈጽማል ተብሏል። ሚስተር ሚጉና ትላንት ወደ ዱባይ በሚበራው አውሮፕላን ከኬንያ የወጡ ሲሆን በትውልድ ሀገራቸው የገጠማቸው ሁኔታ የጤና መታወክ እንዳስከተለባቸው ጠበቃቸው ተናግረዋል። በአሁኑ ሰዓት በኤሚሬትስ ሕክምና ላይ ሲሆኑ ለተባበሩት አረብ ኤሚሬትስ የመንግስት ኃላፊዎችም ከኬንያ በስተቀር ወደ ሌላ ሀገር መሄድ እንደማይፈልጉ መናገራቸውን የኬንያ ዴይሊ ኔሽን ጋዜጣ ማምሻውን ዘግበዋል። ለአሜሪካ ድምጽ ገለሞ ዳዊት ከናይሮቢ። Yeah.